የአሜሪካ የውጭ ጉዳይ መስሪያ ቤት ቅዳሜ ዕለት ባወጣው መግለጫ የኢትዮጵያና የኤርትራ መንግስት በትግራይ እየተፈጸመ ነው ያለው የሚወገዝና ተቀባይነት የሌለው ያለው ድርጊት እንዲቆም አስፈላጊ እርምጃዎችን ይውሰዱ ሲል ጠይቋል። ኤርትራ ወታደሮች ከኢትዮጵያ እንዲወጡ የጠየቀው መስሪያ ቤቱ ይህ ሁኔታ የኢትዮጵያን ብሔራዊ አንድነትና መረጋጋት ጥያቄ ውስጥ የሚያስገባ መሆኑንም ገልጿል። በትግራይ በኤርትራና አማራ ኃይሎች አስከፊ የሰብአዊ መብት ጥሰቶች መፈጸማቸውን ያብራራው መግለጫው መንግስት የአማራ ክልል ኃይልን ከትግራይ ክልል እንዲወጣ እንዲያደርግም ጠይቋል። አሜሪካ ተመሳሳይ ይዘት ያለው መግለጫ ስታወጣ ይህ የመጀመሪያው አይደለም። ሀገሪቱ ይህን ያህል በኢትዮጵያ ላይ ጫና ለማሳደር የፈለገችበት እንድምታ ምን ይሆን? በሰላም ሚኒስቴር የሚኒስትሯ የኮሚኒኬሽን አማካሪ አቶ ድጋፌ ደባልቄን ጠይቀናቸው ምላሽ ሰጥተዋል። አንደኛ፣ አሁን ያለው የአሜሪካ መንግስት ማለትም በፕሬዚደንት ጆ ባይደን የሚመራው መንግስት ስልጣን ላይ መላሽነት ላይ ከመጣ በጣም አጭር ጊዜ ነው። ከዛ አኳያ በአፍሪካም ሆነ በሌሎች ሀገሮች ያላቸውን የፖሊሲ አቅጣጫ በግብጽ ያስቀምጡ አይመስለኝም። ሁለተኛው ባለፈው ጊዜ በስልጣን ላይ በኢትዮጵያ የነበረው መንግስት የገነባቸው ኔትወርኮች ማለትም ግንኙነቶች፣ በተለያዩ የአሜሪካ መንግስታት ዲፓርትመንቶች ውስጥ ያላቸው ግንኙነት እና አንዳንድ በዓለም አቀፍ ደረጃ እየተቀመጡ ሰዎች የሚያሰራጩት የሐሰት መረጃና የሐሰት የሐሰት ዜና በተወሰነ ደረጃ ኢንፍሉዌንስ አድርጓቸው ሊሆን ይችላል። የአሜሪካን የመንግስት ባለስልጣናት ማለትም እንግዲህ አንድ መንግስት አንድ ስርዓት ወደ ሀያ ሰባት ዓመት በሀገር መሪነት ሲቀመጥ በዓለም አቀፍ ደረጃ በዲፕሎማሲ እና በዓለም አቀፍ ግንኙነት የሚሰራቸው ስራዎች ይኖራሉ። ከዛ አኳያ ምናልባት የኢህአዴግ መንግስት የገነባቸው መረቦች አሁንም በዓለም አቀፍ ደረጃ የሚያደርጓቸው እንቅስቃሴዎች ኖሩ ይችላሉ። አሜሪካ የአክራሪነትና የዘረኝነት ችግሮች ጎልተው እየታዩባት ያለች ሀገር መሆኗን የጠቀሱት አቶ ድጋፌ ከዚህ የተሻገረ ፍላጎቷንም በሌላ ምክንያትነት ለመግለጫው መውጣት ጠቅሰዋል። የተሳሳተ መረጃ በብዛት ይሰራጫል። ትግራይ ውስጥ የተከሰተው ሁኔታ ኮንቴክስቱ ምንድነው? ታሪኩ ምንድነው? እንዴት ተደርጎ ነው ብዙ ደረጃ ላይ መድረስ የቻለው ጉዞ ነው የሚመስል ነበር። የሁኔታ በአንድ ምሽት በአንድ ቀን የተፈጠረ ነገር አይደለም ብዙ ጉዞ ተጉዞ ብዙ መንገድ አልፎ የደረሰ ሁኔታ ነው እና ሚዲያ የሚባሉት አካላት በሀያ ሰከንድ እና በሰላሳ ሰከንድ የሰላሳ እና የአርባ አመት ታሪክን ለመሸፈን የሚያደርጉት ጥረት ትልቅ ችግር እየፈጠረ ነው እውነቱን ዲስቶርት የማድረግ እውነቱን የማናጋት ከእውነቱ ውጭ የሆነ ኢንፎርሜሽን የማስተራጨት ሁኔታ ስላለ ምናልባት የአሜሪካ መንግስት በተለያዩ የሚዲያ ውታሮች በዋና ሚዲያዎች ሆን በሶሻል ሚዲያ የሚያገኛቸውን መረጃዎች እንደ እውነት አድርጎ የመውሰድ እና ከዛም አኳያ ሳይንስ የመስጠት ጉዳይ የሚታይ ይመስለኛል። ሌላው እንግዲህ የመታደል የሚሆና ለመታደል ኢትዮጵያ ያለችበት የጂኦግራፊ አቀማመጥ በቀይ ባህር አካባቢ በመሆኑና በአፍሪካ ቀንድ ትልቅ ሚና የምትጫወት ሀገር በመሆኗ ምናልባት ከዛ ጋር የተያያዘ የስትራቴጂክ አስተሳሰብ የተለያዩ ሀገሮች ወደ ሀያልነት መድረግ ከፍ እያሉ ነው። ብቻዋን የምትወስናቸው ውሳኔዎች እንደሌሉ መገንዘብ ይቻላል። ለዚህም ምሳሌ የሚሆነው በተባበሩት መንግሥታት ጸጥታ ምክር ቤት በተለያየ ጊዜ በተለያዩ ጉዳዮች ላይ የሚነሱ ምክክር ሀሳቦች በአሜሪካና በአጋሮቿ ብቻ የሚወሰኑ ሳይሆን አሜሪካኖቹ ትንሽ የውጭ ፖሊሲ አቅጣጫቸውን በደንብ የመበሰና በኢትዮጵያ ላይ ብቻ ሳይሆን በሁሉም ዓለም ላይ ችግር የገጠማቸው ይመስላል እና ከዚያ አኳያ ያጣችንን የሚያዩበት መነጽር ውስጥ ትንሽ ብዥታ ያለበትና እውነታውን ያላገናዘበ ከመሆኑ የተነሳ ጫና በሀገሪቱ ላይ መዘንከር እየታየ መጥቷል። ይሄ ደግሞ መሰረታዊ በሆነ መልኩ ስናየው በተባበሩት መንግስታት ድርጅት ቻርተር ውስጥ የአገር ሉዓላዊነት ወይም አንድ ሀገር የራሷን እጣ የራሷን ዕድል ፈንታ የመወሰኑ መብቷ በዓለም አቀፍም ሕግ የተደነገገ ከመሆኑ አኳያ ተቃርኖ ያለው ነው። የኢትዮጵያ መንግስት ይህ ዜና እስከተጠናቀረበት ጊዜ ድረስ በዚህ የአሜሪካ መግለጫ ላይ የሰጠው ምላሽ የለም። የመንግስትን ምላሽ ለማካተት ወደ ጠቅላይ ሚኒስቴር ጽህፈት ቤትና የውጭ ጉዳይ ሚኒስቴር መስሪያ ቤቶች ኃላፊዎችን ለማግኘት ያደረግኩት የስልክ ጥሪ ል። ለጊዜው አልተሳካም። መንግስት በትግራይ ክልል የሰብአዊ ጥሰት በወታደሮች መፈጸሙን ባደረገው ምርመራ ማረጋገጡን አሳውቋል። የኤርትራ ወታደሮች ከኢትዮጵያ ይወጣሉ ሲባል ተሳትፎ እንደነበራቸው የታመነበት ቢሆንም እስካሁን ስለ መውጣታቸው የታወቀ ነገር የለም። አሜሪካ በተለይ የአማራ ኃይል ከትግራይ መውጣት አለበት በሚል ከዚህ ቀደምም ያወጣቸውን መግለጫ አስመልክቶ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ከዚህ በፊት ተጠይቀው ተከታዩ መልሰው ነበር ኢትዮጵያን የአንድ ክልል ሚሊሻ ስም አንስቶ ከዚህ ይውጣ የሚለው አቀራረብ አንደኛ ዓለም አቀፍ የሉዓላዊነት ህጎችን የሚጥስ መሆኑን፣ አንድ ሀገር ነው ያለን። የአማራ ኃይል፣ የኦሮሞ ኃይል፣ የጉራጌ ኃይል፣ የምን ኃይል፣ የትግራይ ኃይል የሚባል ነገር አይኖርም። ሁሉም በፌዴራል መንግስት የሚታዘዝ ኃይል ነው ያለው የኃይል ደግሞ ፌዴራል መንግስት በፈለገው ቦታ ሊንቀሳቀስ ይችላል። የአማራ ብሔራዊ ንቅናቄ አብን ለዚህ የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት መግለጫ ምላሽ በሰጠበት መግለጫው ኢትዮጵያ ይህንን የአሜሪካ ክስ በጠንካራ አቋም ውድቅ እንድታደርገው ጠይቋል። የመንግስት የዲፕሎማሲ ስራ በላቀ ደረጃ መስራት እንዳለበት የጠቀሱት አቶ ድጋፌ ደባልቄ በዚህ የዲፕሎማሲ ስራ ላይ ግን መላው ህዝብ የኔ ብሎ ለሀገሩ ሊሰራ ይገባል ብለዋል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨ ነኝ። adi sababam